የባህል መድረክ በካናዳ በስደት የሚኖሩ ሳሊያን በቅርቡ በቶሮንቶ ከተማ ህብረ ቀለም በሚል ርዕስ የስዕል ኤግዚቢሽን አቅርበው ነበር። ሳሊያኑ በቁጥር ስምንት ሲሆኑ በዚህ በካናዳ ለመጀመሪያ ጊዜ በጥምረት ያዘጋጁትን የስዕል አውደ ርዕይ ተከትሎ ከአምስት ያህሉ ሳሊያን ጋር ተቀምጠን ተጫውተናል። ስለ ስዕል ጥበብና አውደ ርዕይ ስለፈጠረላቸው መልካም ዕድሎች ነግረውኛል። አክመልጋሽ ነኝ አብራችሁን ቆዩ በአሁኑ ጊዜ የምሰራቸው ስሎች አብዛኛዎቹ በኢትዮጵያ ፊደሎች ላይ ነው። ኢትዮጵያ ፊደሎች ላይ እንዳየቸው እንግዲህ ሬስ የሆኑ ናቸው። ቴክስቼር ያላቸው ትቦች ናቸው። ግን እንዲነበቡ አድርጌ ያለ የሚሰራቸው በራሳቸው ፊደሎቹ ብቻቸውን ቆመው ውበታቸውን ለማሳየት ነው። እያንዳንዱ ፊደል ውበት አለው። እነዚህ ጽሑፎች ከተኮርኩበት ምክንያት ትምህርት ቤት በምመረቅበት የመረቃ ስራን በምሰራበት ጊዜ እዚህ ሀገር ታይፖግራፊ አስተማሪያችን ሀያ ሰባተኛውን ፊደል ፍጠሩ አለችን። ሀያ ስድስት ነው ያለው፣ እስቲ ሀያ ሰባተኛውን አንጻፍ አምጡለን አለችን፣ ዲዛይን አድርጋችሁ ለእንግሊዝኛ ማለት ነው። ከሰጠችን ፕሮጀክት በሙሉ ከባዱስ ነበረ። እንዲህ አርግ እናምጣ ሰባተኛውን ስዕሉ መስራቷ፣ አላቀተንም ግን መፈጠር ያለበት ነገር ነው። የዛን ጊዜ ነው ሳስበኛ ሰዎች ከ250 በላይ ፊደሎችን ቀርጸዋል በድሮ እና እያንዳንዷ ቫሊዩ አላት፣ እያንዳንዷ ፊደል ትርጉም አላት፣ እያንዳንዷ እና ያንን ሁሉ መስራት የቻሉት እንዴት ነው? የማልችለው ብዬ በጣም ከዛ በኋላ ነው ፊደሎቻችን ላይ ልዩ አስተያየትና ልዩ አክብሮት ሊያድርብኝ ያደረገው በዛ ምክንያት ነው። እና አሁን የምታያቸው እነዚሁ እነዚሁ ናቸው። በቀለሞቹ ታያቸዋለህ። አልፎ አልፎ የእኛን የአገራችንን ቀለሞች ታያለህ። ምስጣቸው አቶ ጌታቸው ፋንቱ ኢትዮጵያን ለቀው ካናዳ ከከተመ ከሶስት አስርት ዓመታት በላይ ተቆጥረዋል። ከልጅነቱ የጀመረው የስነ ጥበብ ፍቅር ሲያድግም አብሮት እየጎለመሰ ሄዶ አሁን የተፈጥሮ ጥሪው ሆነዋል። ታዳጊ ያለ የቴምብር ስዕል የመስራት ውድድር ላይ ተካፍሎ ሽልማት እንዳገኘ የሚናገረው አቶ ጌታቸው ወደ ካናዳ ከመምጣቱ በፊት ጥቂት በቆየባት በጣሊያን የስዕል ትምህርትን በስነ ጥበብ ትምህርት ቤት ተምሯል። የግል ሙያና ክህሎትን ጠብቆ እየሰሩ መኖር አስቸጋሪ ነው በሚባልበት ሰሜን አሜሪካ ጌታቸው የሙሉ ጊዜ ሰዓሊ ነው። ጌታቸው በራሱ የስዕል መሳያ ስቱዲዮ ውስጥ ያዘጋጃቸውን ስዕሎች ለእይታ ሲያቀርብ ነበር። ለዛሬ ስምንት ኢትዮጵያውያን ሳሊያን ህብረ ቀለም አውደ ርዕይ መጸነስ ምክንያት የሆነው እንደዚሁ አርቲስቶቹ በምንገናኝበት ጊዜ ሁልጊዜ የምናወራው ነገር ነው። ግን ቆርጠን አላለግንበትም እንሰብሰብ፣ አንደገን እናደርግ እንባባላለን። መጨረሻ ላይ ይሄኛው ሾው የመጣው ከዛ በፊት እኔ ብቻዬን ያደረኩ ሾው ነበር እዚያ ልጅ ጋላሪ ውስጥ እና ከዛ ውስጥ አርቲስቶቹ መጡ፣ ተገናኘን፣ ተነጋገርን፣ ቆንጆ ነበር እና ለምን አንድ ላይ አናደርግ የሚቀጥለው እናል ተስማሙ። ስምንት አርቲስቶች ሆን ተገናኘን፣ ያው በዛው አደረግ ሌላኛው ሳሊ አዲስ ዓለም ወልደ ማርያም ይባላል። በአዲስ አበባ የሥነ ጥበብ ትምህርት ቤት ተማሪም አስተማሪም ነበር። ወደ ካናዳ ከመጣ አራት ዓመታት የተጠጉት ሲሆን ከዚህ ቀደም በአንድ የስዕል አውደሬይ ስዕሎቹን የማሳየት አጋጣሚው ተፈጥሮለት እንደነበር ቢገልጽም በዚህኛው አውደሬይ መሳተፉ ግን ራሱን እንደ እድለኛ አድርጎ እንዲቆጥር አስገድዶታል። ቅርብ ጊዜ እንደ መምጣቴና ይሄ ነገር ቶሎ ሀፕን በማድረጉ ለእኔ አይ ቲንክ ጥሩ እድል ነው ምክንያቱም ድል ለማግኘት ረጅም ዓመት ነው የቆዩትና ኦፍኮርስ ይሄንን መድረክ ለማግኘት እዚህን ያህል ጊዜ ከጠበቁ ሰዎች እኩል እኔ ትናንትና መጥቼ አስራ አንደኛው ሰዓት ላይ ገብቻለሁኝና ድለኛ ነኝ ብዬ እራሴን ቆጥራለሁኝ። ለሶስት ሳምንታት በዘለቀውና በርካታ የቶሮንቶ ነዋሪዎች በጎበኙት በዚህ የስዕል አውደ ርዕይ ትኩረት ስበው ከነበሩት ስዕሎች መካከል የሰዓሊ ተስፋ ይርገጤ ዌቲንግ ወይንም ጥበቃ የሚል ርዕስ የተሰጠው ስዕል ይገኝበታል። ስዕሉ ያለችው ብቸኛ ልብሱ የተቀደደበት አንድ ወጣት ሱሪው እንዲጣፍለት ለልብስ ሰፊ ሰጥቶ ግማሽ አካሉን እርቃኑን ሆኖ ልብሱ ተሰፍቶ እስኪያልቅለት የሚያደርገውን የጥበቃ ሂደት በቀለም ብሩሽ ያሳየበት ነው። ስሜ ሰዓሌ ተስፋ እርገጠ ይባላል። የአርት ስኩል ምሩቅ ነኝ። ከዛ የስኮላርሽፕ ድል አግኝቼ ዩክራይን ሄጄ ያው ማስተርሴን በፔንቲንግ አግኝቻለሁኝ ፖላንድ ውስጥ የግሩፕ ሾ አሳይቻለሁ ጣሊያን ውስጥ ራሴን የቻለ ሙሉ ኤግዚብሽን አሳይቻለሁ ከዛ ከቆየም በኋላ ወደዚህ መጣን እና ኖርዝ አሜሪካው እንደተነገረህና እንዳሰብከው አይሆንም ብዙ ጊዜ እና ያው የፋሚሊን ጉዳይ ስላለ ከሙያዬ በተጨማሪ ሌላ ስራ ስራለሁ እና ስዕሌንም ስራለሁ ትልቁ ችግራችን የነበረው እዚህ ጋለሪ የማግኘት ጉዳይ ነበረ እና ያው እህታችን አሚራ በከፈተችው ጋለሪ ውስጥ ለመሰባሰብ በቅተናል። ይሄ የመጀመሪያ ኤግዚቢሽናችን ነው። እንግዲህ ወደፊት ደግሞ ከዚህ ለየትና ደመቅ ያለ ኤግዚቢሽኖች እንደምናሳይ በሀገርም ሆነ በውጭ ሀገር ደረጃ ይሰማኛል። በዚህ ኤግዚቢሽን ብቸኛ ሴት ሰዓሊ ሆነ የተካፈለችውን ካፍለችው እንስት አሚራ ለአማሪ ትባላለች። አሚራም እንደ ጌታቸው እና ፋንታሁን ሁሉ የሙሉ ጊዜ ሰዓሊ ነች። ኤግዚቢሽኑ የተካሄደበት ጋለሪ ባለቤት ስትሆን የስዕል አውደ ርዕይ እውን እንዲሆን የእሷ አሬጅ ጋለሪ መኖር ትልቅ አስተዋጽኦ አድርገዋል። በድንገት ነው አስቤው፣ አይደለም እንደ ስቱዲዮ እጠቀማለሁ ብዬ ነበር ያሰብኩት። ሌላ ቢዝነስ ነበር የፋሚሊ ቢዝነስ፣ እና ትንሹን ሳይድ እኔ ስቱዲዮ ይሆናል ብለን ነበር ያሰብ ነው እና ያ ስቱዲዮ ውስጥ ትንሽ ያየ ራሳችን ኔ የጓደኞችን ስዕል መለጠፍ ጀመሩ። ከዛ ትንሽ ቦታ ሰፋ እያደረግኩ መጣ ተለወጠ፣ ወደ ጋለሪ ሳይታሰብ ነው። ይሆን ካናዳ ከመጣ በኋላ የስዕል ትምህርት ቤት ገብቶ በመማር ራሱን የሙሉ ጊዜ የግራፊክስና የስዕል ባለሙያ ያደረገው ፋንታሁን አባተ ከስምንቱ ሰዓሊያን አንዱ ነው። ከእሱ በተጨማሪም ከአሜሪካ አትላንታ ዘይኑ ሙደሲር፣ እንዲሁም አቶ በላይነህ ስዩምና በኃይሉ አጥናፉ ሌሎቹ የቶሮንቶ ነዋሪ የኤግዚቢሽኑ ተሳታፊዎች ነበሩ። በስዕል አውደ ርዕዩ የታዩት ስዕሎች በብዛት የኢትዮጵያውያን ባህል፣ ሃይማኖት፣ አኗኗርና ትውፊትን የሚያሳዩ ናቸው። ሆኖም ግን የሁሉም ሰሃልያን የቀለም አጣጣል እና የስዕል ዘውጎች ለየቅል ናቸው። የአገር ቤቱን አኗኗርና ትውፊት በፈረንጅ አገር ለሚኖር ተመልካች ማቅረብ ከአሳሳል ልዩነታችሁ ጋር ተያይዞ እክል አልፈጠረባችሁም ወይ ብዬ ጠይቂያቸው ነበር። እነሱ የእኛን ስራ እንዴት ይረዳሉ የሚለው በሁለት መልክ ነው የማየው። ለምሳሌ ትሬንድ ሆን የሰለጠነ አይን ያለው ማለት ስለ ስዕል ስለ ዲዛይን እውቀት ያለው ሰው ስዕላችንን ሲገመግም እና ማንኛውም ሰው ደግሞ ስለ ስዕል ትምህርት ወይም እውቀት ያልወሰደ ሰው ያልተማረ ሰው ያንን ስዕል ሲተረጉም በተለያየ መንገድ ነው የሚተረጉመው። እኔ ትምህርት ቤት እያለው ስዕሎች፣ የተማሪዎች ኤግዚቢሽን ሁልጊዜ በየ አስራ አምስት ቀኑ እናዘጋጃለን በግሩፕ የሆን እና ብዙ ጊዜ የምንሰራቸው ከለሮች ትምህርት ቤት ትሬንድ በምንሆንበት ወቅት የምንሰራቸውን ስልቶች ነበር። ዘመናዊ አርት ዘመናዊ አቀባብ ነበር እና ብዙ ጊዜ አንድ ፔንቲንግ መምህር የሚተቸኝ አርት የተመልካችን አይን ለማስደሰት ተብሎ የሚሰራ አይደለም እና የራስህን የውስጥ ስሜት አይደንቲቲን ሪፍሌክት የምታደርግበት ነው። ስለዚህ ሞር ወደዛ ላይ ፎከስ ማድረግ ይሻላል ይለኝ ነበር እና ሞደርን አርቱ ላይ ፎከስ አድርገ መስራት ጥሩ ነው፣ ግን የራስህን አይደንቲቲ ደግሞ ልታንጸባርቅ የምችልበትን ነገር ላይ ሚስ ማድረግ የለብህም። ያ ነው አይደንቲቲ የምትታወቅበት ይለኝ ነበር። ነው የሚያስቸግር እንኳን አደለም አሁን እንዳልከው ስምንታችንም ስራችንም ካየው የስምንታችንም ሳይ የተለያየ አይነት ዘዴ ነው የምንጠቀመው፣ የተለያየ አይነት ስታይል ነው ያለው። ሁሉም የሁላችንም ግን ሁሉ የሁላችንም ስል ኢትዮጵያ ኢትዮጵያ ምሸት ነው። በዛ አንድ ነን፣ ያ ስሜቱ አለ ውስጡ። ግን የቀለም አጣጣሉም ቢሆን የቀለም መረጣውም ቢሆን የስትሮኩም ያ ሁሉ የተለያዩ ስምንት አይነት ስራዎች ታያለህ። ስምንት ሰዎች እንደስሮ ታውቃለህ። ግን አንድ የሚያደርጋቸው ነገር ግን ከመካከላቸው ደግሞ ተለያቸው የኢትዮጵያ ስሜት ይኖረዋል። ከውጩ ጋር መግብ ይገባቸዋል። እነሱም ቢሆን የውጭውም ቢሆን ያገባዋል። በተለይ አርት የሚያውቁ ሰዎች ከኮንቴንቱ ይበልጥ አርቱ እንዴት እንደሰራ ነው እንዴት እንደሰራ ነው። ችሎታህን ያዩታል። የቀለም አጣጣሉን ያዩታል። ንድፉን ያዩታል። ስሜቱን ከዛ ቢሆንታል። እና እያንዳንዱ ስዕል ይናገራል በስዕል አውደ ርዕይ ከታደሙት ኢትዮጵያውያን የተደረገላቸውን የሞቀ አቀባበል ተከትሎ ሳሊያኑ ሌሎች መሰል ዝግጅቶችን የማዘጋጀትም እቅድ አላቸው። በሌሎች ከተሞችም ተገኝተው ዝግጅታቸውን ለማቅረብና ለታዳጊዎች የስዕል ጥበብ ትምህርትን በተቋም ደረጃ ለማስተማር እንደሚያስቡም አቶ ጌታቸው ያስረዳሉ። በዚሁ ለመቀጠል ነው የምንፈልገው። ቢያንስ ቢያንስ በዓመት ውስጥ ሁለት ጊዜ እንኳን ሾ ማድረግ ይኖርብናል ብዬ ነው የማስበው። አንድ አዘ ግሩፕ ስምንታችን እንደዚህ ሆነን የምናሳየው ስራ ትሊ በአመት አንድ ጊዜ ይሆናል ብዬ ነው የማስበው። ለዛ ነው የምንሰራው። ምናልባት ሌሎችም ሰዎች ሌሎች ማርሰ ልንጨምር እንችላለን። ከዛ ደግሞ እንደዚሁ ከኛው መካከል ደግሞ ከፈል ብለን ደግሞ አንድ ሁለት ሶስት አንድ ሆነን ደግሞ እንደዚሁ በየሁለት ወርም የሶስት ወርም ተለያይተን ለማሳየት ነው ጥቅማችን። ከዚህም ሌላ እንግዲህ ወደፊት እንግዲህ አይዞህ የሚለን ካገኘን አርቲስቶቹ የሚስማሙ ከሆነ እዚሁ ትንሽ እንደ ትምህርት ቤት አድርገን አትሊስት እንደ ዊኬንድ ላይ እንኳን ልጆቻቸውን ሰዎቹ፣ ህዝቡ፣ ኮሚዩኒቲ ልጆቻቸውን ልኮ እንኳን የሚያስተምርበት መንገድ ለመፍጠር እንፈልጋለን። እኛ አማራታችን እዚሁ ወለንቴ አድርገን ማስተማር እንፈልጋለን። 100 ካናዳ ስምንት ኢትዮጵያውያን በአሪዥ ጋለሪ ያቀረቡትና ሶስት ሳምንታት የዘለቀውን የስዕል አውደሪ አስመልክቶ ያቀረብንላችሁ መሰናዶ ይህን ይመስል ነበር። አክመልጋሽ ነኝ። ሰላም